ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ታህሳስ 19 2014 ዓመተ ምህረት ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይሰማሉ። የዕለት ተዕለት ህይወት ኑሯችን ነው። በአሰሪዎቻችን ቤት ውስጥ፣ በወንድ አሰሪዎቻችን፣ በታክሲ ሹፌሮች፣ መንገድ ላይ ባላስፈላጊ ሁኔታ እንነካለን። የሰማችኋት እኛ ለኛ በስደት የተባለው ማህበር መስራች ባንቺ ምር ነው። በመካከለኛው ምስራቅ ለሚኖሩ ኢትዮጵያን መብት ጥብቅና የሚቆመው ተቋም ስለከውናቸው ሰሞንኛ ጉዳዮች ቆየት ብላ ታጫውተናለች። በጣም ሰለጠኑ ልምድ ያላቸው ሰዎች አሉ። የሙሉቀት ስራ ያላቸው የሌላቸው እና እነዚህ ሰዎች የት እንደሚያገኛቸው አሰሪዎች ብዙ ጊዜ አያውቁም። ብዙ ጊዜ ደግሞ እንደዚህ አይነት ስራዎች ቴምፖራዊ ታስክ ናቸው። አሁን ደግሞ የሰማናት ቤዛዊት አድማሱን ነው ቤዛዊት ፍሪላንስ ስራ የተሰኘ ስራ ፈላጊ ወጣቶችን ከቀጣሪዎች የሚያገናኝ አውታር መስራች ናት። እሷም እንዲሁ የምሽት እንግዳችን ናት። እኒህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራዋል። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ቀደም አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሽታችኋል። የኢትዮጵያ መንግስት ጦርነትና በግጭት ጉዳት ለደረሰባቸው ዜጎች ለመልሶ ማቋቋም የአምስት ቢሊዮን ብር ተጨማሪ በጀት አዘጋጀ። በገንዘብ ሚኒስቴር የሚመራው የመልሶ ማቋቋም ሴክሬታሪያት ስራ አስፈጻሚ ኮሚቴ ታህሳስ 15 ቀን 2014 ዓ.ም የመጀመሪያውን ውይይት ባደረገበት ወቅት የገንዘብ ሚኒስቴር ክቡር አቶ አህመድ ሺዴ በገንዘብ ሚኒስቴር የተዘጋጀው የአምስት ቢሊዮን ብር ተጨማሪ በጀት ለሚኒስትሮች ምክር ቤት መቅረቡን ያስታወቁ ሲሆን ተጨማሪውን በጀት የሕዝብ ተወካዮች ምክር ቤት እንዳጸደቀው በቀጥታ ወደ ስራ እንደሚገባ አልክተዋል። መንግስት ከሚመድበው መነሻ በጀት በተጨማሪም ከልማት አጋሮች በተለይም ደግሞ ከዓለም ባንክ ለመልሶ መቋቋሙ ከፍተኛ የሆነ የገንዘብ ድጋፍ እንደሚጠብቅም ሚኒስትሩ አስታውቋል። መረጃውን ያገኘ ነው ከገንዘብ ሚኒስቴር የፌስቡክ ገጽ ላይ ነው። በፖለቲካ እሰጥ አገባና መቋሰል ውስጥ ያሉት ሁለቱ የሶማሊያ ከፍተኛ ባለስልጣናት በሀገሪቱ ሊካሄድ ታስበው በነበረውና በዘገየው ምርጫ ምክንያት በድጋሚ ውዝግብ ውስጥ ገብተዋል። ይህም ሌላ የፖለቲካ ቀውስ ያመጣል ተብሎ የሚጠበቅ ሲሆን ዓለም አቀፉ ማህበረሰብ የምርጫ ሂደቱን ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ አድርጓል። በተለምዶ ፎርማጆ በመባል የሚጠሩት የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ መሐመድ፣ ጠቅላይ ሚኒስትር ሞሐመድ ሁሴን ሮብሌ በሶማሊያ እየተካሄደ ያለው ምርጫ በመመሪያው መሰረት እንዲካሄድ እያደረጉ አይደለም በማለት በትላንትና እለት ማገዳቸው የሚታወስ ሲሆን ይህን ተከትሎም ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። የሀገሪቱ መከላከያ ትእዛዝ ከኔ ይቀበላል፣ ለሚከተለው ነገር ሁሉ ፕሬዚዳንቱ ኃላፊነት ይወስዳሉ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህ ሁኔታ ታዲያ በሀገሪቱ እየተካሄደ ያለውን ምርጫ ከማጓተቱም በላይ በሶማሊያ ተጨማሪ የጸጥታ ስጋት እንዳይፈጥር ተሰግቷል። ዓለም አቀፉ ማህበረሰብም የምርጫ ሂደቱን ማሳለጥ ሁለቱ አካላት እንዲወያዩ ጥሪ አድርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርን ሀሳብ ያስታወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷና ሁለቱ ባለስልጣናት በአስቸኳይ ተሰብስበው እንዲመክሩና ና የተጀመረውን ምርጫም በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። የሶሪያ ብሔራዊ የቴሌቪዥን ጣቢያ እስራኤል ከሜዲትራኒያን ባህር ላይ በመሆን የተኮሰችው ሚሳይል ላታኪያ የተሰኘውን የሶሪያ ወደብ መምታቱንና ይህን ተከትሎ በተፈጠረ የእሳት አደጋም ከፍተኛ የሆነ ጉዳት እንደደረሰ አስታወቀ። ሳና የተሰኘው የሶሪያ ብሔራዊ የዜና ጣቢያ ሚሳይሉ ትላንት ማክሰኛው ወደቡ ላይ የነበሩ ኮንቴነሮች ላይ ማረፉን አስታውቋል። ላታኪያ የሶሪያ ዋና የንግድ ወደብ ስትሆን ይሄ የእስራኤል ጥቃት በወር ውስጥ ለሁለተኛ ጊዜ የተደረገ ነው። እስራኤል እንደ ኤሮፓን አቆጣጠር በ ት 2011 ዓ ምት በሱሪያ እርስ በርስ ጦርነት ከተጀመረበት ጊዜ አንስቶ እጅግ ብዙ ጥቃቶችን ፈጽማለች። እስካሁን ድረስም እስራኤል በተናጠል የሚደረጉ ጥቃቶችን በተመለከተ ማብራሪያ ባትሰጥም፣ ነገር ግን በሱሪያ የኢራን ኃይል እንዳይኖር ለማድረግ በኢራን ኃይሎች የሚደገፉ የመርከብ ጭነቶችን ኢላማ እንደምታደርግ ግን አረጋግጣለች። በመጨረሻም ዩናይትድ ስቴትስና ሩሲያ በመጪው ጥር ወር ላይ የኒውክሌር ኃይል ቁጥጥርንና በሩሲያ ና ዩክሬን ድንበር አካባቢ ያለውን ውጥረት በተመለከተ ውይይት ያደርጋሉ ተብሎ ይጠበቃል። የዋይት ሀውስ የደህንነት ምክር ቤት ቢሮ ቃል አቀባይ ለጋዜጠኞች በሰጡት ቃል ሁለቱ አካላት እንደ አውሮፓን አቆጣጠር በመጪው ጥር አስር እንደሚገናኙ ና በቀጣዮች ቀናትም ከውይይታቸው በኋላም የኔቶ የቃል ኪዳን ሀገራት እንዲሁም ከአውሮፓ ሕብረት ና ከሩሲያ ጋር ውይይት እንደሚደረግ አስታውቀዋል። አድማጮች፣ ለማክሰኞ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ቀደም ገረመው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አሁን ወደ ቀዳሚ ወደ ቀዳሚ ጉዳይ እንሻገር። እኛ ለእኛ በስደት በተለይ በሊባኖስ የሚኖሩ ኢትዮጵያውያን ሰራተኞችን የሚመለከት እንቅስቃሴ የሚታወቅ ማህበር ነው። ሀገሪቱ ለሰራተኞች የተመቸች ሕግ እንዲኖራት ከመጠየቅ ጀምሮ ኢትዮጵያውያን ላይ ያተኮሩ የመብት ረገጣዎች እንዲቆሙ ይሟገታል። ወደ ሀገራቸው ለመመለስ የሚደረጉ ጥረቶችንም ያስተባብራል። ከሰሞኑ ደግሞ ስደተኞችን ሊያግዙ የሚችሉ አዳዲስ ጉዳዮችን ከውኗል። ይህን የተመለከተ የተወሰኑ ጥያቄዎችን ለማነሳሳት የማህበሩን መስራች ወደሆነችው ባንቺ ምርደውለናል። ባንቺ የፆታ ጥቃት ግንዛቤን በተመለከተ ሲሰጡ ስለሰነበቱ ስልጠናዎች ቀድማ ትነግረናለች። እንግዲህ የፆታዊ ጥቃትን በተመለከተ ያው ከሁለት ሺ አስራ ስምንት ጀምሮ ይህንን ወርክሾፕ ስንሰጥ ነበረ በተለያየ ፕሮግራማት ማለት ነው። አሁን ደግሞ ያው የሁሉንም አገር ዜጋ ባካተተ መልኩ ማለት ነው የፆታዊ ጥቃት እኔም የሰው ቤት ሰራተኛ በነበርኩበት ወቅቱ በየጊዜው የእለት ተዕለት ሕይወት ኑሯችን ነው በአሰሪዎቻችን ቤት ውስጥ፣ በወንድ አሰሪዎቻችን፣ በታክሲ ሹፌሮች መንገድ ላይ ባላስፈላጊ ሁኔታ ሀራስ እንደረጋለን፣ ባላስፈላጊ ሁኔታ እንነካለን። የተለያዩ እነ አቢዩዚቭ የሆኑ ቃላቶችን በመጠቀም ሀራስ እንደረጋለን እና ይሄ ነገር ተለት የምናሳልፈው የሁላችንም ለት ይችላለው ሊባኖስ ውስጥ ሆነ በተለያየ መካከለኛው ምስራቅ የምንሰራ ሴቶች ህይወታችን ስለሆነ ለተለት የምናሳልፈው ችግር ለተለት የሚገጥመን ጥቃት ስለሆነ ያው አወርነስ ማድረጉ ማውራቱ ሶሊዳሪቲ ማግኘቱ ና እንዲሁም ደግሞ ሴቶች እራሳቸው እንዴት አድርገው እንደሚከላከል ማስተማሩ እና ልምድ መቀያየሩ ዊፋንድ በጣም አንገብጋቢ የሆነ ማለት ነው ለሴቶች ህይወቶቻችንም ለራሳችንም ጭምር እንግዲህ እንደሚታወቀው በተለይ የአረቡ ዓለም በዚያ ዓለም የሚኖሩ ኢትዮጵያን ሰራተኞችም ሆነ ሌሎች ውጭ ሀገር ሰራተኞች የማይመቹ ህጎች የተዘረጉበት ቦታ ነው። መሰረታዊ መብቶቻቸው የሚያስከብሩበት ሁኔታም የጠበበ ነው። ይህን ስልጠና ከወሰዱ በኋላ በዕለት ተዕለት ፈተናቸው ወቅት በምን መልኩስ ነው ሊተገብሩት የሚችሉት? ስልጠናውን ወሰዱ፣ ይሄ ይሄ ሲጣስ ጾታዊ ጥቃት መሆኑን ተገነዘቡ። በየዕለት ኑሯቸው ውስጥ ሊተገብሩበት የሚችሉበት አፍታ ወይም ክፍተት አለ? እንግዲህ ከህግ አኳያ የለም ነው ምክንያቱም በ2021 የሊበኒስ መንግስት የሊበኒስን ሴት የስራ ቦታ መንካት ወይም ደግሞ መንገድ ላይ ሀራስ ማድረግ ያው ወንጀል ነው ለሊበኔዝ ሴት ግን ይሄ ህግ ዶመስቲክ ወርከሮችን ወይም ማይግራንትን አላካተተም። ያው አይዲያ እዚህ ዓመት ላይ የጀመርንበትም ደግሞ ይህንን እነ ህጉን ትንሽ ቻሌንጅ ለማድረግ ና ፓርትነሮቻችን ጋር ሆነን የሊበኒስ መንግስትን እኛን የሚያካተትበትን ህግ ፑሽ ለማድረግ ነው ማለት ነው። አንደኛው ሪዝናችን ይህ ህግ ከለላ እንድናገኝ ማለት ነው። ሁለተኛው ደግሞ በእርግጥ ትልቅ ሜጆር ለውጥ ይመጣል ብዬ አላስብም ሶሳይቲው ላይ አካውንተቢሊቲ ሳይኖር ወይንም ደግሞ አዋርነስ ሳይኖር ለሊበኒስ ነው ህብረተሰብ ግን፣ እኛ ደግሞ ሴክሹዋል ሐራስመንት ምን እንደሆነ፣ ፆታዊ ጥቃት ምን እንደሆነ ወይም ደግሞ በምን መልኩ ሪስፖንድ ማድረግ አለብን ይህ ነገር ሲደርሰን የሚለው ማወቁ ለራሳችን ትልቅ እንትን አለው። ለምሳሌ ባስ ውስጥ ወይም ትራንስፖርት ውስጥ አንድ ሰው ሐራስ ቢያደርገን ወይም ቢነካን፣ ኖርማሊ ማይ ኦን ፐርሰናል ኤክስፔራንስ ከማልቀስ ውጭ ወይም ደግሞ ታክሲውን ጥዬ ከመውጣት ውጭ በአግባቡ ላይክ መናገረን ወይንም ደግሞ ላይክ በምን መልኩ ራሲን ዲፌንድ ማድረግ አለብኝ የሚለውን ነገር ነው አላቅም ነበር። እስክማር ድረስ ያንን ፓወር ማድረግ ለሴቶቹ ትልቅ ለውጥ አለው። ኖውዊንግ መጀመሪያ ሴክሹዋል የፆታዊ ጥቃት ምንድን ነው በምን መልኩ ስሪስፖንድ እናደርጋለን የሚለው ማለት ነው ያው ከኛ በኩል ጠቃሚ ላለው ማወቁም በምን መልኩም እራሳችን ራሳችን ዲፌንድ እንደምናደርግ ማለት ነው በእርግጥ ለሁሉም ይሰራል ማለት አልችልም አንዳንድ በጣም ኤክስትሪም የሆነ ነገሮች አሉ በእኛ አቅም ዲፌንድ ልናደርግ ወይንም ልንከላከል መብታችን ልናስከብር ማንችልበት አትሊስት ነው ይቀንሷል ብዬ አስባለሁ በህጋዊ መልኩም ደግሞ ያው ዊ ትራይን አወር ቤስት ትንሽ ፑሽ ለማድረግ ማለት ነው። እኛ ኢንክሉድ እንድንሆን ማለት ነው፣ ህግ ውስጥ ላይ የልበኒ ስለው ላይ ከዚህ በተጨማሪ ወደ ሀገር ቤት የተመለሱ በአረብ ሀገራት ውስጥ የሰነበቱ ወይም የቆዩ ወጣቶች የሙያ ትምህርት ስልጠና እንዲያገኙ የጀመራችሁ ጥረትም አለ። ጥረታችሁ ምን ላይ ደረሰ? ምን ያክል ሰዎችን እስካሁን ድረስ ለማስተማር ለቁም ነገር ለማብቃት ቻላችሁ? እንግዲህ በሁለት ሺህ ሀያ እና በሁለት ሺህ ሀያ አንድ መጀመሪያ አካባቢ ላይ ከስድስት መቶ በላይ እህቶቻችን እና ህጻናቶችን ከሊባኖስ ማህበራችን ያው የትኬት ወጫቸውን ችሎ ወደ ሀገር አስገብቷል። እንግዲህ ከነዚህ ውስጥ በጣም ቨርነብል የሆኑትና ስፔሻሊ ብቻቸውን ሆነ ልጆች የሚያሳድጉ እናቶችን በመምረጥ ያው ሁሉም መቼም ከችግር ነው የተመለሰው። ሊባኖስ በጣም ብዙ ችግር ያለበት ሀገር ነው። ነገር ግን ያው ልጅ ይዘው ሀገራቸው ገብተው እንደገና ወደ ሌላ አረብ ሀገር በመመለስ ልጆቹም ቋንቋ መማይችሉ አሉ። ምግቡን ያለመዱ አሉ። አየሩን ያለመዱ አሉ። እና ያለ እናት አገር ውስጥ እንዳይቆዩ በሚል ያው ቅድሚያ ለእነሱን የሰጠ ነው። ወደ ሀያ አካባቢ እናቶችን በሁለት ሺ ሀያ አንድ መጀመሪያ አስመዝግብን ያው እነሱ ተመርቀዋል ማለት ነው። በልብስ ስፌት፣ በዲዛይን በልብስ ዲዛይን፣ በፀጉር ስራ፣ መስተንግዶ እና በኩኪ ማለት ነው። እንግዲህ ያው በሁለት ሺ ሀያ ሁለት ደግሞ መጀመሪያ ላይ እንግዲህ ያው በርካታ የሆኑ ተማሪዎችን እየመዘገብና ያለነው ሌላ ለማስተማር ማለት ነው። በ2001 ፕሮግራማችን ግን ሀያ የሚሆኑ እናቶችን ወደ አስራ አንድ የሚሆኑ ህጻናቶችን ነው ማለት ነው ያስተማር ነው። ሊባኖስ እንግዲህ በርካታ ኢኮኖሚያዊና ፖለቲካዊ ችግር ያለባት ሀገር ናት። በዚያ የሚኖሩ ትውልድ ኢትዮጵያውያን የአሁን ሁኔታ ምን ይመስላል? ነገሮችን ለማስተካከል የሀገሪቱ መንግስት በዚያች ሀገር ውስጥ ያሉ ሰራተኞችን መብት እንዲያስከብርና ና በሰብአዊ መብታቸው ልክ መንቀሳቀስ እንዲችል ምን ለማድረግ አስባቸዋል? ወደፊቱ እንግዲህ ያለበት ሁኔታ በጣም አስቸጋሪ ነው። አሁን ለጊዜው የተለያየ ችግር ስላለ ሀገራችን ላይ የተለያየ ኮቪድም ስላለ እኛም በጣም በስራ ስለተወጠርን ያው ትንሽ ካምፔኑም ቀዝቀዝ ስላለ የልብነን ችግር የጠፋ ይመስላል። ነገር ግን ችግሩ ስቲል አሁንም አለ። ሁለት አይነት ችግሮች አሉ። ለምሳሌ እዛው ያለው ህብረተሰብ ኮንትራት ቤት እየሰራ ያለው ደሞዝ እየተከፈለው አይደለም። በየቀኑ የሚወጡ ልጆች አሉ፣ በየቀኑ የሚጣሉ ልጆች አሉ። ኢትዮጵያኖች ብቻ ሳይሆን የተለያየ አገር ዜጎችም ማለት ነው እንዲሁም ደግሞ ደሞዝ የሚባል በቃ መክፈል ያቆሙበት ሁኔታ አለ። ያው የአገሪቱ እንደ በፊቱ የነበረው ችግር አሁን ብሶ፣ አንድ የአሜሪካ ዶላር አንድ ሺ አምስት መቶ የሊባኒስ ሊራ እንደነበረ አሁን አንድ የአሜሪካ ዶላር ሀያ ሶስት ሺ የሊባኒስ ሊራ የገባበት ሁኔታ አለ። የሊባኒስ ሰዎች አደለም ደሞዝ የሚከፍሉበት የሚበሉትም ስራ ግል እያደረጉበት ባለበት ሁኔታ ያው ሰራተኞቻቸውን ወይ ወደ ሀገር ነው አይልኩን ወይ ኖ እዛው መክፈል አይችሉ በመሀል ላይ ልጆቹ ቁጭ ብለው እድሜያቸውን እና ጊዜያቸውን እያቃጠሉ ይገኛሉ። ሌላው ደግሞ ይሄው እንደዚሁ እንዳለ እንደ አዲስ የሚመጡ ልጆች አሉ፣ ከኢትዮጵያ ማለት ነው። በሱዳን በተለያየ ቦታ ላይ እያደረጉ የሚገቡ ልጆች አሉ። አሁንም ማለት ነው በዚህ ችግር ላይ ሶ ችግሩ እንዳሁኑ እንዳለ እንደከፋ ነው። የልበኒስ መንግስት ምንም የወሰደው እርምጃ የለም። ይህም በተመለከተ ያው እንዳለን አለን እኔ የምንችለውን እየደገፍን የተለያየውም ሰው የሚችለውን እያደረገ እንዳለናለን። እንግዲህ በሊባኖስ ውስጥ የሚገኘው የኢትዮጵያ ኤምባሲስ በእናንተ ስራ ላይ ወይም በእናንተ እንቅስቃሴ ላይ ምን አስተዋጽኦ እያደረገ ነው? በምን መልኩስ እያገዘ ነው? ሁኔታዎችን ለማሻሻል እንግዲህ የ2020 ሴፕተምበር ላይ አብዛኞቻችሁ በነበረው ችግር ላይ አዲሱ አምባሳደሩ ከመምጣቱ በፊት ያው የነበረን ችግር አንመዘግብም፣ ኃላፊነት አንወስድም፣ መንገድ ላይ ለተለተኝት ልጆች ተጠያቂ አይደለንም። እንዲ እንዲህ አይነት ነበር ነበር በአቶ አክሊሉ ጊዜ ማለት ነው። አሁን አቶ ተመስገን ከመጡ በኋላ ያው ብዙ ነገሮች ተቀይረዋል። እኛም ሊሴ ፓሴ በምንፈልግበት ሰዓት ነው ሰው መድበው የኛ ሊሴፓሴ ፓሴ የሚያስተናግድ ወይም እንደ ልጆች ሲመጡ በራቸውን ከፍተው ሊሴፓሴ በአግባቡ በመስጠት ልጆቹን በመመዝገብ እንዲሁም ደግሞ ያው ተመዝግበው የሚሄዱት ልጆች ክስም የተለያየም ነገር ያላባቸውን ልጆች ያው እኛ ጋር በመጠየቅ የተለያዩ ኤንጂኦች በመጠየቅ ያው ትብብራቸውን በራቸውን ከፍተው እኛንም ሆነ የተለያዩ ማህበራትን ኤንጂኦችንም እያስተናገዱ ይገኛሉ። ይሄ ምናልባት ምንም ላይመስል ይችላል፣ ግን ለእኛ ትልቅ የሆነ አስተዋጽኦ ነው። ለምን በሁለት ሺህ ሀያ አካባቢ መጀመሪያ ገንዘቡ ሳይጠፋ ልጆቹን መሳፈር እየፈለጉ በረንዳ ላይ ተኝተው ያው ኤምባሲው አይመለከተኝም በማለቱ ብዙ ልጆች ነበሩ እየተንገላቱ ያሉት። በመጠለያችን ያለች ልጅ እራሷን እስከ ማጥፋት ብዙ አይነት ነው ችግር የገጠመን የነበረው። አሁን ይህ ችግር እግዚአብሔር ይመስገን ተቀርፎ በምንፈልገው ሰዓት ሊሴ ፓሴ ያው በማግኘት አንዳንድ ድጋፎችን በምንፈልግበት ሰዓት ያው ኤምባሲ ለእኛም ሆነ ለተለያዩ ኒች የሚጠየቁትን ነገር ጋር ተመስገን ያው በአግባቡ ፕሮቫይድ እያደረጉ ነው። አልፎን ተርፎን በምን ነው ላግዛችሁ፣ ምንድን የጎደለው በሚል ያው ይጠይቃሉ። እውነት ለመናገር እንግዲህ ለአሁኑ ያለንበት ሁኔታ ይህን ይመስላል። በአንቺ መር እኛ ለኛ የተሰኘው በመካከለኛው ምስራቅ ለሚኖሩ ኢትዮጵያን የሚሟገተው ማህበር መስራችና ኃላፊ ነሽ። ስለ ማህበሩ የቅርብ ጊዜ ስራዎች ስላናገርሽን በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ። አመሰግናለሁ ለኔም። የተከታተላችሁት ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በዛዊት አድማሱ ለረጅም ጊዜ መንግስታዊ ባልሆኑ ድርጅቶች ውስጥ የሰራችው ወጣት ናት። በሰራችባቸው ተቋማት ውስጥ ለአጫጭር ጊዜዎች የትርጉም የተለያዩ መረጃዎች ሰባድ ጥናትና ሌሎች ስራዎችን ስታከናውን ቆይታለች። በስራ ወቅት የገጠማትን ችግር በማየትም በቅርቡ ፍሪላንስ ስራ የተሰኘ ተቋም ከፍታለች። የደንገረመው ከቤዛቤት ጋር የነበራት ቆይታ እንደሚከትሉ ይሰማል። እውቀታቸውን ኪላቸውን፣ ልምዳቸውን ሸጠው የትርፍ ሰዓት ክፍያ ማግኘት የሚፈልጉ ሰዎች አሉ። በተቃራኒው ደግሞ ድርጅቶች ሊሆኑ ይችላሉ፣ ኮንሰልተንሲ ፈርሞች ሊሆኑ ይችላሉ፣ መሰቦችም ሊሆኑ ይችላሉ። በጣም ቴምፖራሪ ታስክ ያ እውቀት ያለው ሰው የት ማግኘት እንደሚችሉ በጣም ችግር አለ ኢትዮጵያ ውስጥ። እና እኔ ከራሴ ልምድ በፊት ከምሰራው ስራ የነበረኝ ቻሌንጅ ነው እና ከዛ ተነስቼ ነው አይዲያውንም ያመጣሁት። ያው በውጭ አለም በደንብ የሚሰራበት ነገር ነው እኛ አገር ግን ብዙ የለም። ስለዚህ አሁን እኛ የጀመርንባቸው ስድስት አይነት ካታጎሪዎች ናቸው። አንደኛው ራይቲንግ፣ ኤዲቲንግ፣ ትራንስክሪፕሽን፣ ትራንስሌሽን ነው። አንደኛው ደግሞ ዳታ ከዳታ ኮሌክሽን እስከ ሀይ ሌቭል አናሊሲስ መስራት ነው። ሶስተኛው የዲጂታል ማርኬቲንግ መስራት ነው። አራተኛው ትሬኒንጎችን ፕሮቫይድ ማድረግ ነው። አምስተኛው የተለያየ ሪሰርች የተለያየ የሪሶርስ ለሚፈልጉ ሰዎች ዌብ ብራውዚንግ ሬጎ በዚ ይዱፋሉ እነዛን አውሮ ፕሮቫይድ የሚያደረጉ ሰዎችን ማገናኘት ነው። ሌላው ደግሞ የግራፊክ ዲዛይኒንግ ነው። ስለዚህ በእነዚህ በጣም የፈጠኑ ልምድ ያላቸው ሰዎች አሉ። ስራም ያላቸው ስራም የሌላቸው፣ የሙሉ ቀን ስራ ያላቸውም የሌላቸው እና እነዚህ ሰዎች የት እንደሚያገኟቸው አሰሪዎች ብዙ ጊዜ አያውቁም። ብዙ ጊዜ ደግሞ እንደዚህ አይነት ስራዎች ቴምፖራሪ ታስክ ናቸው። አንድ ሰው ኤዲተር ብሎ አንድ ድርጅት ኤዲተር ብሎ ሰው አይቀጥርም፣ ወይም ደግሞ ትራንስሌተር ብሎ አይቀጥርም። ሲዝናል የሆነ ስራ ነው የሚኖረው። እነዛን ሰዎች ግን ካታጎራይዝድ በሆነ መልኩ አንድ ዳታ ቤዝ፣ አንድ ዌብሳይት ላይ የምናገኝበት ፕላትፎርም የለም ኢትዮጵያ ውስጥ እና ያንን እኛ ቢልድ እናደርጋለን ያው ትምህርት ባክግራውንዳቸውን፣ ሰርቲፊኬሽኖቻቸውን በደንብ አሰስ ስናደርግ እናደርግና ዌብሳይታችን ላይ እናስቀምጣቸዋለን። ስለዚህ አሰሪ የፈለገ ጊዜ እነሱን ያገኛል። ማገናኘት ተሳይሆን ታስኩን ፋሲሊቴት እናደርጋለን ክላያንት ሳሳይት እስኪሆን ድረስ ማለት ነው እና ያው ድርጅታችን ቤት አድ ሶሉሽን ስለሚ እንደ ቲኤልሲ ስታብሊሽ ያደረግ ነው ማለት ሱ ራሱ ስላ ስራ ነው። ቤዛዊት እንዴት ወደዚህ ስራ መጣች? ቤዛዊት ማናት? እኔ እንግዲህ ተወጅ ያደኩት አዲስ አበባ ነው። መሪያ የተማርኩት ኢንግሊሽ ላንጉጅ ኢንግሊሽ ቲቸር ነው። ከዛ በኋላ ሶሻል ወርክ እና ሶሲዮሎጂ ላይ በጣም ኢንትረስት ስለነበረኝ ሶሲዮሎጂም እንደዚሁ በአንደር ግራድሬት ተምሬያለሁ። በማስተርስ ሶሻል ወርክ ላይ ነው የሰራሁት። እና ስራ ለረጅም ጊዜ የሰራሁት ሎካል እና ኢንተርናሽናል ኤንጂኦ ውስጥ፣ በተለይ ደግሞ በመጨረሻ የሰራሁት ለአምስት አመት ያህል የሰራሁት አንድ ኢንተርናሽናል ኤንጂኦ ውስጥ የኤች አይቪ ፕሪቬንሽን ፕሮጀክት ላይ ነው። እዛ ላይ ኤስቲሲ አድቫይዘር ሆኜ ነበር የምሰራው። ይሄ ምንድነው ሰዎች ኤች አይቪ ለመከላከል እንዴት ባህሪያቸውን መቀየር አለባቸው የሚል ስራ ነው ስንሰራ የነበረው እና ይህንን ለማድረግ የተለያዩ ኤጁኬሽናል ማቴሪያሎችን ፕሮዲውስ እናደርጋለን። ማኑዋሎችን፣ የሚወያይበትን ፍላየር፣ ብሮሹርስ፣ የተለያዩ ፕሮሞሽን ስራዎችን እና በነበረኝ ኤክስፒሪየንስ ከተለያዩ ፍሪላንሰሮች ጋር እሰራ ነበረ። ማኑዋል ዴቨሎፕ የሚያደርጉ ትሬኒንግ የሚሰጡ ትራንስሌት የሚያደርጉ አንድ ማኑዋል በአማርኛ ካዘጋጀን በኋላ ለዶነር ወደ እንግሊዝኛ እንቀይራለን። ከዛ ደግሞ ወደ ሪጅን ስራችንን ለመስራት የተለያየ ሎካል ላንጉጅ ትራንስሌት እናደርጋለን ነው እና በዚህ ጊዜ ያየሁት ነገር ምንድን ነው፣ ማለት እንደዚህ አይነት ስራ የሚሰሩ ሰዎች አሉ ግን በተለይ ለኤችአር ዲፓርትመንታችን በጣም ሀስል ነበረ። አንድ ትሬነር ለማግኘት ከአንድ ወር በላይ ይፈጃል። እና ደግሞ እንዲሁ ደግሞ ኢንፎርማሊ ስናይ ደግሞ አሉ ሰዎቹ አሉ፣ ግን እዛ እኛ ሲስተም ላይ መምጣት አልቻሉም ወይም አላገኘ ናቸውም። ሌላ ምንድን ነው እኔ እንዲሁ ናቹራል ለአንድ ፕሮብሌም ወይም ቻሌንጅ ሲያጋጥመኝ ወዲያው ሶሉሽን ነው የማስበው፣ እንዴት ይህ ሶልፍ መደግ ይችላል ስለዚህ ሰዎች ሁለቱም ሰዎች ነጋ ኢንፎርማሊ ይመጣሉ። ቤዛ እንደዚህ ሚሳ ስታውቂያለሽ ወይ? ወይም ደግሞ ቤዛ እንደዚህ አይነት ማለት አሁን ስራ የለም የሚያሰራ ሰው ካገኘሽ እፈልጋለሁ፣ ፕሊስ ሬኮመንድ አድርጊኝ የሚሉ ሰዎች ነበሩ ኢንፎርማሊ ና እና ይሄ ነገር ግን ለምን እኛ ጋር እንደዚህ መሆን አይችልም እያልኩኝ ለራሴ እየጻፍኩት እንደዚህ ቢሆን እንትኑ ደግሞ እንደዚህ ቢሆን በዚህ ሞዴል ቢሰራ እያልኩኝ ለራሴ ነበረ እንትን የምለው የያዝኩት እና እንደ አጋጣሚ የሂሳብን አድቨርቲዝመንት ሳይ እንደ ቢዝነስ አይዲያ አፕላይ ያደረግኩት ከዛ ፈለግ ከፈለግ ተደረገ። ከዛ ያው በፕሮሰሱ በኢንኩቤሽን ፕሮሰሱ አልፈን እንደ ቢዝነስ ስታብሊሽ ያደረግ ነው። በስራችሁ ውስጥ ከባዱ ነገር ምንድን ነው? አሁን ይሄን ተቋሙ ከጀመራችሁ በኋላ ተግዳሮቱ ተግዳሮቱ ምንድን ነው? አዲስ ነው ቢዝነሱ አዲስ ነው ማለት ኢትዮጵያ ውስጥ ድርጅቶች ጋር አፕሮች አድርገሽ በእኛ በኩል ፋሲሊቴት እናደርግላቸዋለን ስንል ወይ በትራዲሽናል መንገድ ነው በሪኮመንዴሽን በሰው በሰው መሄድ የሚፈልጉት፣ ወይም ደግሞ ያ በፊት እንዲህ ፐርማነንት ስራተኛ በሚቀጥሩበት መንገድ መሄድ ይፈልጋሉ። እና ካሁን ኮንትራክት ሰጥተውን ስራ ዴሊቨር ያደረግንላቸውን ሰዎች እሱን እንደ ቴስቲሞኒ እየተጠቀምን ድርጅቶችን አፕሮች እያደረግን ነው። ገና ራሳችንን ፕሮሞት እያደረግን ነው። ሌላው ምንድን ነው? ታክስ ሕጉ እንዴት ኢንተርቴን ያደርገዋል አዘ ስታርታፕ ራሱ ሕጉ ከሌላ ንግድ እንዴት መክሽት የሚያደርገው የሚለውን ገና ፊገር አውት እያደረግን ነው ማለት ነው። ሴክተሩ ራሱ ኢትዮጵያ ውስጥ አዲስ ስለሆነ ሁሉ ነገር አዲስ ነው። እንደ ንግድ ራሱ ለማስመዝገብ ያው ከሌላው አስተሪና ሰራተኛ ማገናኘት የሚል አንድ ካታጎሪ ስር ነው እንጂ ይህ በኦንላይን ፕላትፎርም እንደዚህ ፋሲሊቴት ማድረግ ስራዎችን ሚለው ስፔሲፊክ የሆነ አይደንቲፋይ የተደረገ ነገር የለውም መንግስት ጋር። ኤደን፣ እናመሰግናለን። ከፍሪላንስ ስራ ተቋም ስራ አስኪያጅ ቤዛዊት አድማሱ ጋር የተጀመረው ቃለምልልስ ቀጣይ ክፍል በነገው ዕለት ይደመጣል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ ዘገባ እንሻገር። ደቡብ አፍሪካውያን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩትን ጸረ አፓርታይድ ታጋዩን ሊቀ ጳጳስ ዴዝመን ቱቱን ለመዘከር አንድ ሳምንት የሚረዝም ብሔራዊ የሀዘን ወቅት አውጅዋል። የተቀረው ዓለምም እሁድ ዕለት ያለፉትን የኖቤል ሰላም ሽልማት ተሸላሚ የሰብአዊ መብት ተሟጋቹን ሰው እያነሳሳ አስተዋጽኦቸውን እያነሳሳ እየዘከራቸው ይገኛል። የቪኦኤ ዘጋቢዎች ያጠናቀሯቸውን ዘገባዎች እንደሚከተለው እናሰማችሁ። ዘአርች በሚለው ቅጽል ስማቸው ይታወቃሉ። ኬፕታውን ውስጥ በዘጠና ዓመታቸው እሁድ ለት ያረፉት ሊቀጳጳስ ዴዝመንድ ቱቱ በሀገር ውስጥ የነበረውን በቀለም ከፋፋይ አፓርታይድ መንግስት ለመታገል የዘረጉት ሰላማዊ የለውጥ ንቅናቄ የኋላ የኋላ በሀገሪቱ ውስጥ ሊንሰራፋ ይችል የነበረን ግጭት መቀነስ ይችለዋል በሚል በመልካሙ ይወሳሉ። የሀገሪቱ የእውነትና እርቅ ኮሚሽን ሊቀመንበር በነበሩበት ወቅት ለዓለም እርቅ ያለደም መፋሰስ ሊጠናቀቅ እንደሚችል አስተምረዋል። ፒዩምላ ጉቦዶ ማኪዚላ የበደልና ሽግግር ተቋም ውስጥ አጥኚ ናቸው። በስቴልንቦስክ ዩኒቨርሲቲ ጥላ ስር የሚገኝ ተቋም ነው። ከበዛ ሐዘን የጭካኔ ድርጊት በኋላ ተጎጂዎችና የጭካኔ ድርጊት ፈጻሚዎች መነጋገር ይችላሉ ብሎ ተስፋ ማድረግ የበቀል እርምጃ ከሚያመጣ ውጤት የላቀ ተስፋን በሚያጎናጽፍ መልኩ እንዲነጋገሩ ማስቻል ይሄ ነው የሊቀ ጳጳስ ዴዝሞንቱቱ የታሪክ ውርስ። ሊቀ ጳጳስ ዴዝመን ቱቱ በ1984 የጎርጎሳውያኑ ዘመን ለለውጥ አራማጅነታቸው የኖቤል ሰላም ሽልማት ተበርክቶላቸዋል። ዓለም አቀፉ እውቅና ለእኩልነትና ለሕዝባዊ አገልግሎት የሚሰጡትን ዋጋ አልቀይረውም። የሰጪዎች የበጎ አድራጎት በረከት የተሰኘ ተቋም ሊቀመንበር ናቸው። ኢሚቲያዝ ሱሌማን ከሊቀ ጳጳስ ቱቱ ጋርም ሰርተዋል። ለመጀመሪያ ጊዜ በኬፕ ታውን ስንጎበኛቸው ወደ ታላቅ ሰው እየሄደ ለሰው ስሜት ነበረን። እንዴትስ አድርገን እንደምንቀርባቸው እያስብን ነበር። ስንደርስ ግን ሰውየው ቀለል ያሉ ሆኖ አገኘናቸው። ቀላል አለባበስ፣ ክል ያለች ቢሮ ያለቻቸው ትሑት ሰው ነበሩ። ፈካ ያሉት ትሑቱ ፍቅር በተሞላበት መልኩ አቀፉን። ፍቅራቸው በሙሉ መንፈስ ሲገለጽ ማየት ይቻል ነበር። ሊቀ ጳጳስ ዴዝመን ቱቱ ከፖለቲካ ሳይነካኩ ነው ዓመታቱን ያሳለፉት። ደቡብ አፍሪካ ነጻና ዲሞክራሲያዊት ሀገር ከሆነች በኋላም ለእኩልነት ሲሟገቱ ቆይተዋል። ሚኪዚላ ቱቱ በአፓርታይድ መሪዎች ላይ ያፋፋሙትን መገዳደር በዛሬዋ ደቡብ አፍሪካ መሪ ፓርቲ ኤኤንሲ ላይም እንደተገበሩት ይናገራሉ። ከኔልሰን ማንዴላ አስተዳደር በኋላ የነጻነት ትግሉ ቃል ኪዳኖችን ለድህረ አፓርታይድ አመራሮች የሚያስታውሱ ድምፅ ሆነው ቀጥለዋል። የራስ ተጠቃሚነትን ብቻ የሚያጎላ አመራር መንገዳቸውን ሲመለከቱ ተችተዋቸዋል። ድፍረታቸውና የሞራል ልዕልናቸው ይህን እንዲያደርጉ አስችሏቸዋል። ጎቦዶ ሚኪዚላ የቱቱ ትችት በሀገሪቱ ገዢ ፓርቲ ውስጥ ተካተው በነበሩ የኋላ የኋላ የሙስና ምርመራ የተከፈተባቸው አንዳንድ ባለስልጣናት ዘንድ ጆሮ ዳባ ለበስተብ እንደነበረም ያስታውሳሉ። የሊቀ ጳጳስ ዴዝመን ቱቱ ሀብታሞች ላይ ቀረጽን በመጨመር የተንሰራፋ የኑሮ ልዩነትን የመግታት ዘመቻም ግን አልተቋጭም። እሳቸው ሞት ህብረተሰቡ እሳቸው የጀመሯቸውን መርሃ ግብሮች ዳግም ለመቀስቀስ መልካም ቅጽበት እንደሆነ ይናገራሉ። ጁምባም ሃቺሰን የተሰኙ በደቡብ አፍሪካ የኬፕ ኬፕታውን ዩኒቨርሲቲ የአፍሪካ ጥናት ማዕከል ባልደረባ ከቁጥጥር ውጪ እየሆነ ያለው አንድ ጉዳይ የሰላም የጸረ ጨካኔ ሁሉን አቀፍ ጸረ ዘረመድሎ እንቅስቃሴ ነው። ሊቀ ጳጳስ ቱቱን ባጣንበት በአሁኑ ሰዓት እነዚህን መርሆች ዳግመኛ ማየት ይጠበቅብናል። ከአፍሪካ ህብረት ሊቀመንበር እስከ ቲቤቱ የመንፈስ መሪ ሊቀጳጳስ ደዝም ቱቱ የዓለም መልካም ተምሳሌት እንደነበሩ በማንሳት በርካቶች እየዘክሯቸው ይገኛሉ። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እና ባለቤታቸው ቀዳማዊቱ ምቤት ጂል ባይደን በሊቀጳጳሱ ህልፈት ልባቸው እንደተሰበረ ገልጸዋል። እሳቸው ታት አሜሪካ በጨቋኙ የደቡብ አፍሪካ አገዛዝ ላይ የነበራትን አቋም እንድትለውጥ እንዳደረጋት ባይደን በመግለጫቸው አስታውሰዋል። የቀድሞ የሀገሪቱ ፕሬዚደንት ባራክ ኦባማና ሌሎችም መሪዎች በተመሳሳይ ሀዘናቸውን ገልጸዋል። ጋቢና ቪኦኤ ነው በመከታተል ላይ ያላችሁት፣ ከአሜሪካ ድምፅ። አሁን ደግሞ ለዕለቱ ያዘጋጀንላችሁን አጭር ሙዚቃ የምንሰማበት ሰዓት ነው። ግርማ ተፈራ ካሳ መቼ ትመጫለህ ይችላል። አመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስና ነው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።